SBS ሬዲዮ ወቅታዊ ጉዳዮች ያልተጠበቀው የአውስትሬልያ ሌበር ፓርቲ የፌዴራል ምርጫ አሸናፊ አለመሆን የፓርቲው መሪ ቢል ሾርተንን ከኃላፊነት መነሳት ግድ ብሏል። ቀጣዩ የፓርቲው መሪ ማን ይሆን የሚል ምላሽ የሚሻ ጥያቄም ደቅኗል። የሊበር ፓርቲ የ2019 አገር አቀፍ ምርጫን ያሸንፋል የሚለው ተስፋ ወደ አመኔታ እንዲለወጥ ያደረገው የሕዝብ አስተያየት ሰብሳቢ ድርጅቶች ትንበያ ነው። ኒውስፖል፣ ዩጋቭ፣ ጋላክሲ፣ ኤፕሶስና ሪችቴል እስከ ምርጫው ቀን ዋዜማ አርብ ምሽት ሜይ 17 ድረስ ሌበር 51 ለ49 እየመራ መሆኑን ደጋግመው አስታውቋል። ይሁንና የምርጫው ዕለት ምሽት ላይ ግና የአውስትራሊያውያን መራጮች ድምፅ በተቃራኒው ሆኖ ተገኝቷል። ውጤቱም ጠቅላይ ሚኒስትሩን ተአምር ሲያሰኝ፣ የሌበር መሪው ቢልሾርትንን ከፓርቲ መሪነታቸው በፈቃዳቸው እንዲለቁ ግድ አሰኝቷል። በማሪ ቢኖንግ የምክር ቤት አባልነቴ ለመቀጠል ባስብም ለአመራር ምርጫ ገና ራሴን አላቀርብም በማለት ከተቃዋሚ ቡድን መሪነት ራሳቸውን አግለዋል። የሌበር አገር አቀፍ ሥራ አስፈጻሚ ኮሚቴም በምትካቸው አዲስ መሪ እንዲያስመርጥ አስታውቀዋል። ሁነቱን ተከትለውም በሾርተን እግር ለመተካት ፈጥነው አለሁ ያሉት ሾርተንን በመልካም ጎኑ ያነሱት አንቶኒ አልበኒዚ ናቸው ብርቱ ዘመቻን ተፋልመዋል። ታላቁ ፓርቲያችንን ለስድስት ዓመታት መርተዋል። ሁሉንም አካታችና የሰራተኛውን ሕዝብ ጥቅም የሚያስጠብቁ የፖሊሲ አጀንዳ ላይ የምርጫ ዘመቻ አድርገዋል። በእኔ ዘንድ ከበሬታ አላቸው። እርግጥ ነው እሳቸው ራሳቸው እንዳሉት ፓርላማ ውስጥ በፓርላማ አባልነታቸው ይቀጥላሉ ብለዋል። የፖለቲካ ተቀናቃኛቸው የነበሩት የቀድሞዋ የውጭ ጉዳይ ሚኒስትርና የሊበራል ፓርቲ አባሏ ጁሊ ቢሾፕ ሳይቀሩ ቅዳሜ ምሽት የሌበር አሸናፊነት እውን አለመሆኑ ግልጽ እንደሆነ በይፋ በብሔራዊ ቴሌቪዥን፣ እርሶ የሠራተኞችን ልብ የሚነኩ በሌበር ደጋፊዎች ዘንድም ይበልጥ ተወዳጅ ስለሆኑ ለሌበር ፓርቲ መሪነት እጆን ማውጣት አለቦት፣ ሲሉ አበረታታቸዋል። እውነት ነው። በምርጫው ማግስት ቅዳሜ ከቀትር በኋላ አንቶኒ አልባኒዚ ቢል ሾርትንን ተክተው የሊበር ፓርቲን ለመምራት ዝግጁ መሆናቸውን አስታወቁ። እኔ የሌላ ወገን ፖለቲካን በብርቱ ፋሽን መፋለም የምችል ነኝ። የህዝብ ተወካዮች ምክር ቤት የተቃዋሚ ቡድን ሥራ አስኪያጅ ሆኜ ስሠራ ሬኮርዴን ያዩ፣ ምን ያህል ተፋላሚ እንደሆንኩ ያውቃሉ። ከሌላ ወገን ጋር አብሬ መሥራት የምችል መሆኑንም እንዲሁ ይረዳሉ። ልክ ምዕራብ ሲድኒ የአውሮፕላን ማረፊያ ለመገንባትና የስራ ዕድልን ለመፍጠር የጋራ ትብብር ሲጠይቅ ሕሳቤው መልካም በመሆኑ ድጋፌን እንደቸርኩት ሁሉ በእኔ በኩል የምታገኙት ያያችሁትን ነው። አውስትራሊያውያን የመነጋገሪያ ነጥቦችን እያየ የሚያነበንብ ሰው አይሹም ብዬ አስባለሁ በማለት ስለምን የሊበር ፓርቲ መሪ መሆን እንደሚሽው ተናግረዋል። አክለውም በምርጫ ውጤት ለጉዳት የተዳረገውን የሊበር ፓርቲ መልሰው መገንባት የሚችሉ መሆናቸውንም ገልጠዋል። አንቶኒ በ2013 እንዲሁ የሊበር ፓርቲን ለመምራት ከአቶ ሾርተን ጋር ተወዳድረው የነበሩ ቢሆንም 50 ፐርሰንት የድምፅ ውክልና ያላቸውን የፓርቲ አባላት ድምፅ ቢያሸንፉም ሌላ 50 ፐርሰንት ድምፅ ያላቸው የሊበር ፓርላማ አባላትን አብላጫ ድምፅ ግና ባለማግኘታቸው አመራሩን ቢል ሾርተን መውሰድ ችለዋል። ምንም እንኳ ቀደም ሲል ቢል ሾርተንን በመተካት ቀጣዩዋ የሌበር ፓርቲ መሪ ለመሆን እሳቤውን ከግምት ውስጥ አስገባለሁ ያሉት የወቅቱ የሌበር ምክትል መሪ ታንያ ፕሊበርስክ ዛሬ ሰኞ ከቀትር በኋላ ግና የእኔ ጊዜ ገና ነው። ይሁንና ምርጫው እስከሚካሄድ በምክትል መሪነቴ ቆያለሁ። ለወደፊቱም ፓርቲው የሚሰጠኝን ማናቸውንም አይነት ኃላፊነት ለመወጣት ዝግጁ ነኝ በማለት ከአንቶኒ አልባኒዚ ጋር ለሌበር መሪነት እንደማይወዳደሩ አስታውቀዋል። ታንያ የቀድሞዋን የሌበር ጠቅላይ ሚኒስትር ጁሊያ ጊላርድና ቢል ሾርተንን ድጋፍ አግኝተው ነበር። አቶ አንቶኒ ሌላ ተወዳዳሪ ካልገጠማቸው ያለአንዳች ተቀናቃኝ የሌበር ፓርቲ መሪ ይሆናሉ። ታንያ ፕሌበርስክ እንደ አንቶኒ አልባኒዚ ሁሉ የምክር ቤት ተወካይነታቸው ከሲድኒ ስለሆነ ምናልባትም በሳቸው ምትክ የ38 ዓመቷ በቪክቶሪያ የሆተም ምክር ቤት ተወካይ የሆኑት ክሌር ኦኒል የሊበራል ፓርቲ ምክትል መሪ ሊሆኑ ይችሉ ይሆናል የሚል ግምት አለ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to